ጤናና አካባቢ ልክ ሁለት ሺህ አስር ላይ ሲጠና መነሻው የነበረው ያኔ አንድ መቶ አምሳ ሜትሪክቶን ካርበን እንለቃለን እንደ ሀገር የሚል ነው ሪፈራንስ ተደርጎ የተቀመጠው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ የኢትዮጵያ የአካባቢ ደንና የአየር ንብረት ለውጥ ሚኒስቴር የሕዝብ ግንኙነት ዳይሬክተርን ድምጽን ያስቀደም ነው። በፓሪሱ ዓለም አቀፍ የተባበሩ መንግስታት ድርጅት የአየር ንብረት ለውጥ ተመልካች ጉባኤ በመሳተፍ ላይ ከሚገኙት የኢትዮጵያ ልኡካን አንዱ ናቸው። ስለ ጉባኤው ሂደትና ስለተነሱት አበይት ነጥቦች ተወያይተናል። ለዝርዝሩ አብረን እንቆይ። የዓለም መንግስታት መሪዎች የአየር ንብረት ለውጥን ለመከላከል የጋራ መፍትሄ ለማምጣት የጀመሩትን ውይይት ዘንድሮም ፓሪስ ላይ ቀጥለዋል። እንዲህ ያለው ዓለም አቀፍ ጉባኤ ሲካሄድ ባለፈው ሰኞ ፓሪስ ላይ የተጀመረው 21ኛው መሆኑ ነው። የፓሪሱ ጉባኤ በጎርጎሮሳዊ 2011 ዓ ም ደርባን ደቡብ አፍሪቃ ላይ የተነደፉ የመግባቢያ ሀሳቦችን መነሻ በማድረግ አቀራርቦ ሁሉ የሚስማማበት ህጋዊ ማዕቀፍ ያለው ውሳኔ ላይ እንዲደርሱ ያመቻቻል ተብሎ ተስፋ ተጥሎበታል በጉባኤው ከሚሳተፉት የኢትዮጵያ ልኡካን አንዱ የኢትዮጵያ የአካባቢ ደንና የአየር ንብረት ለውጥ ሚኒስቴር የህዝብ ግንኙነት ዳይሬክተር አቶ ደባሱ ባይለየኝ እስካሁን ጉባኤው ስላከናወነው ገልጸውልናል በተለያዩ ቡድኖች አማካኝነት ውይይቶች ሲካሄዱ ነበረ። ኢትዮጵያም እንደ አህጉር በአፍሪካ በሊስት ዲቨሎፕድ ካንትሪ በጂ ሰቨንቲ ሰቨን እና በቻይና እንዲሁም ደግሞ ለድርቅ ተጋላጭ የሆኑ ሀያ የሚደርሱ ሀገራት አሉ የተለዩ። በእነዚህ አማካኝነት በተለይም የደርባን ፕላትፎርም መነሻ አድርጎ ከሁለት ሺህ አስራ ሁለት እስከ አሁን ድረስ በየዓመቱ የሚደረጉ ኮፖች ላይ የተደረሰባቸውን ጉዳዮች መነሻ በማድረግ ውይይት ይደረግ ነበር። ባለፈው ሳምንት በተካሄዱት ውይይቶች ላይ በአብዛኛው ተካፋይ የነበሩት የዘርፉ ምሁራንና ባለሙያዎች ነበሩ። እነሱ ያዩቸውን ጉዳዮችና የደረሱባቸውን ነጥቦች በያዝነው ሳምንት በከፍተኛ ደረጃ ሚኒስትሮች እንደሚመለከቱትም አቶ ደባሱ አስረድተዋል። እስከ ዛሬ የተካሄዱት ውይይትና ድርድሮች ከ190 የሚበልጡትን ሀገራት አስማምቶ ከኪዮቶ ስምምነት ቀጣይ ሕጋዊ ማሰሪያ ያለው ውል ለካርቦን ዳይኦክሳይድ ቅነሳ ማስገኘት ላይ ያለሙ ነበሩ። የፓሪሱ ውይይት ለዚህ ማሰሪያ ያበጅለት ይሆን? አቶ ደባሱ ቀጠሉ። ውይይቱ በሁለት ሀገራት ብቻ ሳይሆን በዓለም ሀገራት መካከል የሚፈጸም በመሆኑ ችግር ጋር ቢሆንም ችግሩን ለመፍታት የሚካሄድበትን አግባብ ሀገራት ከራሳቸው ጉዳይ ጋር በመውሰድ አቋም ይዘው ስለሚመጡ እሷን ችግር ሊሆን ይችላል። ግን ጥሩ ነገሩ ምንድን ነው? በፈቃደኝነት ላይ የተመሰረተ ሙቀት አማቂ ጋዝ ልቀትን ለመቀነስ ከመቶ ሰማኒያ በላይ የሚደርሱ ሀገራት ለተባበሩት መንግስታት ድርጅት አቅርቧ አስመዝግበዋል። ይህን ኮርነር ሶን ነው ማለት ይቻላል ምክንያቱም ከአሁን በፊት እንደምታውቂው የኪዮቶ ፕሮቶኮል የተወሰኑ ሀገራትን ብቻ ኃላፊነት ወስደው እንዲሰሩ ያስቀመጣቸው ጉዳዮች ነበሩ። ክላይሜት ቼንጅ አሁን የጋራ ችግር ነው። መጠኑ ቢለያይም አይነቱ ቢለያይም ሶሊሽኑም የጋራ ነው መሆን ያለበት የሚል እምነት በመወሰዱ ያደጉም ሀገራት ሆኑ በማደግ ላይ ያሉም ሀገራት ሆኑ በሀገራት የልቀት መጠናቸውን ለመቀነስ የተባበሩት መንግሥታት ድርጅት አቅርበዋል። በእርግጥም ይህ አንድ እርምጃ መሆኑ አያነጋግርም። ምንም እንኳን የተባበሩ መንግሥታት ድርጅት ሀገራቱ ለመቀነስ ያቀረቡት የሙቀት አማቂ ጋዝ መጠን አጠቃላይ ጭማቂ አሁንም ያለምን የሙቀት መጠን ከ2.7 እስከ 3 ዲግሪ ሊያደርሰው እንደሚችል ቢያመለክትም፣ በዚህ ምክንያትም አሁንም የብክለት ቅነሳው ላይ ቁርጠኝነት እንደሚያስፈልግ ተጠይቋል። ለከባቢ አየር ብክለት ምክንያት የሆነውን ሙቀት አማቂ ጋዝ በመልቀቁ ረገድ በሀገር ደረጃ የኢትዮጵያም ሆነች አህጉር አፍሪቃ እዚህ ግባ የሚባል አስተዋጽኦ እንደማያደርጉ ነው የሚነገረው። በግንባር ቀደምትነት ቻይናና ዩናይትድ ስቴትስ ከ35 እስከ 10ሺ ሜትሪክ ቶን በላይ ካርቦን ዳይኦክሳይድ ወደ ከባቢ አየር ይለቃሉ። ኢትዮጵያ በአቅሟ 150 ሜትሪክ ቶን ሙቀት አማቂ ጋዝ ወደ ከባቢ አየር እንደምትለቅ መመዝገቡን የኢትዮጵያ የአካባቢ ደንና የአየር ንብረት ለውጥ ሚኒስቴር የሕዝብ ግንኙነት ዳይሬክተር ገልጸዋል። እንዲያም ሆኖ ስለ መፍትሄው ሲታሰብ ከባቢ አየርን በመበከል ታሪካዊ ኃላፊነት አለባቸው የሚባሉትም ሆኑ ለብክለቱ መጠነኛ አስተዋጽኦ የሚያበረክቱት ሀገራት በጋራ ለመስራት መወሰን ይጠበቅባቸዋል ይላሉ አቶ ደባሱ። የአየር ንብረት ለውጥ የጋራ ችግር ነው። ሁለት ሺ አስራ ሁለት ላይ አሜሪካ ውስጥ በክላይሜት ቼንጅ ምክንያት የተከሰቱ እንደነ ሳይክሎን ያሉ እንደ ሄነሪኬን ያሉ አንድ ቢሊዮን የአሜሪካ ዶላር እንዳስወጣቸው የሚያነሷሉ። በግልባጡ ደግሞ እንደ አፍሪካ ያሉ ሀገራት ላይ ለድርቅ ከፍተኛ ምንስ የሆነ ከሀገራት አልፎ እንደ ሀጉርም ችግር የሆነበት ያለበት ሁኔታ አለ። ስለዚህ ችግሩ የጋራ ነው፣ ሶሉሽኑ የጋራ መሆን አለበት። እዚህ ጋር ምንድን ነው ችግሩ ይሄ ኃላፊነት እንዴት ነው ሊተገበር የሚችል የሚለው ላይ ነው። ታሪካዊ ኃላፊነት ያለባቸው ሀገራት ሊኖሩ ይችላሉ። የዛሬ ሀያ ሰላሳ ዓመት ጀምሮ ደግሞ ማደግ የጀመሩ ታሪካዊ ኃላፊነት የለብንም የሚሉ አሉ። ይሄን ኃላፊነት ለመወጣት ራሱን የቻለ ኢንስቲቱሽናል አሬንጅመንት ሊኖረው ይገባል። ሊያሰራ የሚችል ኢንቫይሮንመንት መኖር አለበት። ሀገራት የሚሰሩትን ስራ እንዴት ነው ኮሚኒኬት የሚያደርጉ፣ ምን ያህል ሌጋሊ ባይንዲንግ ይሆናል የሚለው ላይ አሁንም የሚነሱ የየሀገራት ፍላጎቶች አሉ። የዓለማችን የድሀ ድሀ የሚባሉ አርባ ስምንት ሀገራት የአየር ንብረት ለውጥን ለመከላከል ያዘጋጁትን እቅድ ከጎርጎሮሳዊ ሁለት ሺ ሀያ እስከ ሁለት ሺ ሰላሳ ድረስ ባሉት ጊዜያት ለማሳካት እንዲችሉ በየዓመቱ ዘጠና ሶስት ነጥብ ሰባት ቢሊየን ዶላር እንደሚያስፈልጋቸው ተገልጿል። ኢትዮጵያና ዛምቢያ እንዲሁም የመንና የፓስፊክ የደሴት ሀገራትን ጨምሮ ገና ያላደጉ የሚባሉት እነዚህ ሀገራት በአየር ንብረት ለውጥ መዘዝ ለከፋ ድርቅ፣ ጎርፍና ማዕበል የተጋለጡ መሆናቸው ተዘርዝሯል። እነዚህ ሀገራት በየግላቸው የነደፏቸውን የአየር ንብረት ለውጥን ለመግታት የሚያስችሉ መርሃ ግብሮች ተግባራዊ ለማድረግ ብቻቸውን አቅም ስለሚያንሳቸው አስቸኳይ የገንዘብ ድጋፍ እንደሚያሻቸውም ተወስቷል። ለዚህም ገና በጉባኤው መጀመሪያ 11 ለጋሽ መንግስታት 250 ሚሊዮን ዶላር ለመስጠት ዝግጁነታቸውን ገልጸዋል። ያም ሆኖ ግን ለእነዚህ ሀገራት የሚደረገው የልማት እርዳታ ከዚህ የተለየ መሆን ይገባዋል የሚለው ያነጋገረ ጉዳይ ነው ይላሉ አቶ ደባሱ። በማደግ ላይ ያሉ ሀገራት ችግሩ ሲገጥማቸው አሁንም ችግሩን ለመላመድ ወይም ለመቋቋም የሚሰሯቸውን ስራዎች በተለያየ መልኩ ድጋፍ ካላገኙ በሚፈለገው ሌብል ውጤታማ ይሆናል ማለት አይቻልም እሱ በአቅም ሊሆን ይችላል፣ በቴክኖሎጂ ሊሆን ይችላል፣ በፋይናንስ ሊሆን ይችላል። ፋይናንሱ ሪፖርቱ የሚያሳየ አሁንም ቃል የተገቡ ገንዘቦች እየመጡ አይደለም። የአየር ንብረት ለውጥን ለመቋቋም ድጋፍ አድርገናል ሲባል ራሱን የቻለ ተጨማሪ እንጂ በተለያዩ የልማት ስራዎች ምክንያት የሚመጡ ገንዘቦች አይደለም። ዲቨሎፕመንት ላይ የሚሰራ ስራ የአየር ንብረት ለውጥ ተጽዕኖ ለመቋቋም አብረው ይሰራል። አይ ራሱን የቻለ ገንዘቡን ልንከታተል ልንጠቀምበት የምንችል ኢንስቱሽናል አሬንጅመንትን ያካተተ the adaptation of the differential to the community ሌላው ሲወያዩበት የነበረው ጉዳይ ነው። የዚህ የገንዘብ ድጋፍ ጉዳይ በተለይ ኮፐንሃገን ላይ የተወሰነው ገንዘብ በጎርጎሮስ አቆጣጠር እስከ ሁለት ሺህ ሀያ ድረስ ነው የታሰበው። እስካሁን ግን ገንዘቡ ስለመገኘቱ ምንም ተጨባጭ ነገር የለም። ግን ምናልባት ይሄ ገንዘብ እንደታሰበው በቅርብ ጊዜ የሚገኝ ቢሆን እና ለየሀገራቱ የሚከፋፈል ቢሆን ኢትዮጵያ ይሄን ገንዘብ በየትኛው ዘርፍ ላይ ልታውለው ትችላለች ብሎ መገመት ይቻላል። አሁን መከፋፈል የሚለው እንደ ውይይት አንድ መነሻ ሀሳብ የሆነው እሱ ሀገራት መከፋፈል አይደለም ያለባቸው፣ ኮሚትመንታቸውን ኮንሲደር ያደረገ የገንዘብ ድርሻ ነው ሊኖራቸውም ይገባል። እንደ ሀገርኛ ስንወስደውን ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ስልት ታወጠናል። ይህንን ስልት ደግሞ እያንዳንዱ ተግባሪ መስሪያ ቤቶች አዋህደው እንዲሰሩት በሁለተኛ እድገትና ትራንስፎርሜሽን እቅል ሚኒስትሪ ማድረግ ተችሏል። ስለዚህ አሁን ገንዘቡ ቢመጣ የት እንደሚገባ አያስቸግርም፣ በስትራቴጂው በደንብ ተቀምጧል። አንድ መቶ ሀምሳ ቢሊዮን የአሜሪካ ዶላር በሀያ አመታት ውስጥ ያስፈልገናል። ዘርፎቹ ግልጽ ናቸው። አንዱ ግብርና ነው። ግብርና ላይ የምንሰራቸው ስራዎች ደንን እየጨፈጨፍን የምናስፋበት ሳይሆን በትንሹ መሬት ላይ አካባቢን በማይበክሉ ዘመናዊ ቴክኖሎጂዎች አማካኝነት በርካታ ምርቶች ማግኘት አለብን ነው። ፎረስት ማልማት አለብን ነው። የተጎዱ አካባቢዎች መመለስ አለብን ነው። ሪኒዌብል ኢነርጂ እኛ ጋር ፖቴንሻል ነው። አርባ ፐርሰንት የሚሆን ተራራማ ሀገር ይዘን ይህን ተራራማ ሀገር ፕሮቴክት ማድረግ ተቻለ፣ ውሃ እናገኛለን። ውሃውን ኤክስፐርት አድርገን ኤክስትራ ገንዘብ ማግኘት እንችላለን። ከፎረስት የሚገኘውን ዳይሬክት እና ኢንዳይሬክት አሴትም እንደ ሀገር መጠቀም የምንችልበት ህዝብ ይፈጥርልናል ከዛ ውጭ በኢንዱስትሪው በትራንስፖርቱ በከተማ ልማትና ኮንስትራክሽን በግልጽ ስትራቴጂ ላይ የተቀመጡ በሸክሊስት ሌቭል ወርደው ልቀቷ አንድ ሜትሪክቶን ከሆነች ች ሜትሪክቶን ልቀት ከይነ ምትመጣው እንዴት ትቀነሳለች ምን ያስፈልጋል በደንብ ተቀምጧል በግልጽ በፓሪሱ ጉባኤ መክፈቻ ዕለት ፈረንሳይ አፍሪቃ ለታዳሽ ሀይል ምንጮች ማስፋፊያ እንድታውለው ሁለት ቢሊየን ዩሮ ለመስጠት መዘጋጀቷን አሳውቃለች የፈረንሳይ የገንዘብ ድጋፍ ቢደርሳት ኢትዮጵያ ልታስፋፋው የምትችለው የታዳሽ የሀይል ምንጭ በርካታ ነው ይላሉ አቶ ደባሱ። እንግዲህ እኛ ጋር ያለው ፖቴንሻል ብዙ ነው። ሃይድሮን ስንወስድ እስከ አርባ አምስት ሺ የሚደርስ አቅም ነው ያለን እኛ የትለን ያለን አሁን ማየት እንችላለን። ሶላርም ልንወስድ ከፖቴንሻላችን ጋር ስናየው በጣም በርካታ ስራዎች መሰራት እንዳለባቸው ያሳያሉ። ሃይድሮ ላይ በግልጽ የተቀመጠ አለ። በቀጣይ አስራ ዘጠኝ የሚደርሱ ሌሎች የሃይድሮ ዳም ፕሮጀክቶች ተሰርተው ሀያ አንድ ሺ የሚደርስ ሜጋዋት ለማምረት እቅድ ተይዟል። ሰፊው ማህበረሰብ ተጠቃሚ እያደረገ ያለ ሶላር አለ። በጣም ለሩራል ኤሌክትሪፊኬሽን ትልቅ አስተዋጽኦ ነው ያለው። ስለዚህ ሁሉም ዘርፎች እኛ ጋር የራሳቸውን አስተዋጽኦ አላቸው፣ ገና ብዙም አልተሰራባቸውም። ኢነርጂን ስናስብ ከኛ አልፎ ለጎረቤት ሀገራትን በመላክ እስከ አስራ ዘጠኝ ሚሊዮን ሜትሪክ ቶን ካርበን ከነሱም እንዳይለቁ እናደርጋለን ብለን ያሰብነው ነው እና እሱ የየዘርፎቹ የትኛው ላይ ምን ይሰራል የሚለውን ውሃ መስኖና ኢነርጂ ሚኒስቴር በእቅዱ ያካተተው ስለሆነ በእነሱ ቢታይ ጥሩ ነው። በነገራችን ላይ አድማጮች፣ የአለማችን ግንባር ቀደም በካይ ሀገር ቻይና ለመጀመሪያ ጊዜ በሀገሪቱ የሚታየው የብክለት መጠን ቀይ መስመር ማለፉን ትላንት ይፋ አድርጋለች። በሀገሪቱ ከዛሬ ጀምሮም የግልም ሆኑ የመንግስት ተሽከርካሪዎች እየተግበሰበሱ በዋና ከተማዋ ጎዳናዎች ላይ እንዲዘዋወሩ አይፈቀድም። በታርጋ ቁጥራቸው ሙሉና ጎዶሎ በሚል ተከፋፍለው ይሆናል በየተራቸው የሚሽከረከሩት። መንግስትን ከዚህ ውሳኔ ያደረሰው ትናንት መላ ቤጂንግ ለመተንፈስ በሚያዳግት ጭስ በመታፈኗ ነው። ምናልባት አጋጣሚው ድንጋይ ከሰልል ለሀይል ምንጭነት አብዝታ የምትጠቀመው በኢንዱስትሪ እያደገች የምትገኘው ቻይና ልብ ገዝታ ልትቀንስ የሚገባትን የብክለት መጠን ጨመር እንድታደርግ ያስገድዳት ይሆን? ለሰጡም ማብራሪያ አቶ ደባሱ ባይለየኝን እያመሰገንን ለዕለቱ ያልነውን በዚሁ እናብቃ። አስተያየት ጥቆማችሁን ላኩልን። በፌስቡክ ገጻችን ላይም ተወያዩበት። شوية لجسنين سلام هونو